ሐምሌ 29 1998 ዓ ም የዛሬ 11 ዓመት ድሬዎች አገራማን ብለው በተኙበት በደረሰ ቅጽበታዊ የጎርፍ አደጋ ከ300 በላይ ዜጎች ሕይወታቸውን አጥተዋል። ከዚህ አሰቃቂ የጎርፍ አደጋ የተረፉት አቶ በያን ተሰማ በቀበሌ 03 በተለምዶ ናምበር ዋን እየተባለ በሚጠራውና ጎርፉ በሚሄድበት ሸለቆ ከ21ሺህ በላይ ተክሎች ተክለው አካባቢው ምድረገነት አድርገውታል። ይህን ሥራ እንዲጀምሩ ምክንያት የሆናቸውን እንዲህ አጫውተውናል። ያቺ ቀን አላህም መልሶ ያምጣት። ያው የ98 ጎርፍ ሰባት ቤተሰብ ነው ከኔ የወሰደው። ሁለት ወንድሞቼ ሚስቶቻቸውም፣ ልጆቻቸውም ጎርፍ ወሰደ። ከሰባት ሰው አንድ ሰው ብቻ ነው አግኝተን ቀበር ነው። በመሀል ደግሞ ሁለት ልጆች ቀሩ ለአንድ ወንድሜ። እነሱን ሁለቱን ይዞ ዛፍ ላይ ወጣ። ዛፍ ላይ ወጥቶ አንዷል ትንሿ ሱመያ የምትባለው ባባ እኔስ እያለችው ነው እያት ሄደው። ሁለቱ ግን ዳኑ። ዛሬ አንዱ ትምህርት ጨርሶ እንደው ዚህ አየር መንገድ ነው የገባው። ዛፍ ጥቅም እንዳለው የዛኔ ነው አይሚል ውስጥ የጫረው። አደጋው ከደረሰ ከአንድ ዓመት ገደማ በኋላ በገባው የኢትዮጵያ ሚሊኒየም ሁለት ዛፍ ለአንድ ሰው በሚል መሪ መፈክር ህዝቡ ዛፍ እንዲተክል በመንግስት በኩል ጥሪ ቀረበ። የዛኔ አቶ በያን ውስጣቸው የነበረው የአካባቢ ጥበቃ ፍላጎት ገንፍሎ ወጣም። መከላከያ ሲገደብ ይሄ ቦታ ያው ልሙጣሻው ነው። ለምን እዚህ ጋር ይህናላእጄ ገድኩኝ። በዚህ አጋጣሚ በዛሽ በሁለት ሺ እኔም በዛሬው ቀን ሁለት ሺ ዛፍ መትከል እፈልጋለሁ አልኩ። እኔ ሁለት ሺህ በሁለት ሺህ ሁለት ሺህ ምትክል ይሄማ የተቀደሰ ነው። አንድ የግብርና ሰራተኛ ሁሴን አብዱራህማን የሚባል ሰው ምንም ነገር ሳያቅማማ በየአይነቱ ሁለት ሺህ ንጻ ፈልኝ ወደ አሁኑ ፈረስ በጋላ ወጣው፣ መኪና ፈለግኩ ጭኛ መጣው። ሁለት ሺዋንም በዛሲ ቀን ተከልኩ። እንግዲህ በየጊዜው በየአመቱ እየጨመርኩ እየጨመርኩ በአሁኑ ሰዓት ወደ ሺህ አካባቢ ቋሚ አቶ በያን በአሁኑ ሰዓት ከአስር ሺህ በላይ ችግኞች አፍልተው ለህብረተሰቡ ለማከፋፈል ተዘጋጅተዋል። ታዲያ በጎርፍ መውረጃ ዛፍ መትከል ብቻ ሳይሆን ህብረተሰቡም ቤት ለቤት እየዞሩ የዛፍ ትከሉ ቅስቀሳ እያካሄዱ ይገኛሉ። በኦሮምኛ ሙከጣባ ዘበን አማቴ ከፍቷል ዘመኑ ዛፍ ትከሉ ከፍቷል ዘመኑ። እንዴት ከፍቷል ሲሉኝ፣ በአሁኑ ሰዓት ሙቀት እየበዛ ነው፣ በዓለም የበረዶ ግግር እየተናደ ነው እና እኛም እንደ ዜጋ ዋጋ እንክፈል ዛፍ ትከሉ፣ ዛፍ ህይወት ነው እያልኩ ነው። ህብረተሰባችንን ማስገንዘብ የሚቀረም ቦታ አለ እና ህብረተሰቡ አብዛኛውን በጸጋ ነው የሚቀበለኝ። አንደኛ ተክያ አልተውም፣ ሄጄ ነው ምጎበኘው ምጎተኩተው። አቶ በያን የዛፍ ተከላ ስራቸውን ሲጀምሩ የወለዷት ልጅ እስካሁን ከታየው የስም አወጣጥ ለየት ያለ ስም ነው ያወጡላት። የዛን ቀን ተወለደች እንዳጋጣሚ በሚሊለሙ ፣ ራሷ የሚሊለም ልጅ ነች። ያው እኔም ፈለግኩ፣ በጣም ብዙ ፈለግኩ፣ ከዚህ ጋር የሚሄድልኝ ነገር ምክንያቱም እኔ የምኖረው አገር ሲኖር ነው። በዚያ አምናለሁ። በኢትዮጵያ ነቴ እኮራበታለሁ። ማንም መሆን ስለማልችል ለልየም ስፈለግኩ ኢሊናም አልኳት። ኢሊናም ኢ በራሴ አፍ መፍጫ ቋንቋ ኢሊናም እንደርሳለ ነው። ኢ ኢትዮጵያ ነው፣ ኤል ለም ለም ናት፣ ኤን ናት፣ ኤም ምንጊዜም። ኢትዮጵያ ለምለም ናት ምንጊዜም ኢሊናም አቶ በያን በድሬዳዋ የፈጠሯት ትንሽዬ ገነት፣ የድሬዳዋ ከንቲባን ጨምሮ ባለሙያዎችም እንደሚያበረታቷቸውና አስፈላጊ ድጋፍ እንደሚያደርግላቸው ገልጸው ያለባቸው የውሃ ችግር አስተዳደሩ እንደሚፈታላቸው እምነት ጥሏል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ድሬዳዋ